ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በጥቃቱ ለቆሰሉት ፈጣን ፈውስ እና አሁን ድረስ ታግተው የሚገኙ ወገኖችም እንዲለቀቁ ጭምር መጸለያችንን እንቀጥላለን። የኬንያው ፕሬዚዳንት እሁሩ ኬንያታ ናቸው። ዛሬ ንጋት ላይ አንስቶ በኬንያው የጋሪሳ ዩኒቨርሲቲ የሶማሊያው እስላማዊ ጽንፈኛ ቡድን አልሻባብ የሰነዝረውን የሽብር ጥቃት አስመልክቶ ከተናገሩት የተወሰደ ነው። በእለቱ አቢይ ርዕስ ዝርዝሩን ይዘናል። እንዲሁም በዋና ዋና ርዕሳችን ከዜናዎቻችን መካከል ሁለተኛይቱ የየመን ግዙፍ ከተማ አደን በሁቲ አማጽያን እጅ ወደቀች ማምሻውን በሌላ በኩል ደግሞ በኢራንና በስድስቱ ኃያላን መንግስታት መካከል የኒኩሌር መርሃ ግብር ስምምነት ተደረሰ። ዋና ዋናዎች ይሆናሉ። የዕለቱ መደበኛ ቅንብሮች ባህልና ማህበረሰብ፣ እንዲሁም ሳይንስ፣ የስልክ አስተያየቶቻችሁና የተመረጠውን ሙዚቃ ጀምሮ የሐሙስ መጋቢት 24 2007 ተረኛ አስተናጋጆች አሉላ ከበደና እኔም ሶሎሞን አባተንን ከፕሮዲውሰራችን ቴሌ ላይምባክና ከስርጭት መሐንዲሱ ማክራብሊን ጋር አብራችሁን እንድትቆዩ እንጠይቃለን። በቅድሚያ የዕለቱን የዓለም ዜና እናሰማችሁ። የአልሻባብ ታጣቂዎች በሰሜን ምስራቅ ኬንያ ሶማሊያ ድንበር ላይ በሚገኘው ጋሪሳ ዩኒቨርሲቲ ላይ ዛሬ ጠዋት አደጋ ጥለው ቢያንስ ሰባ ሰዎች መግደላቸውን የኬንያ የሀገር ውስጥ ሚኒስትር ጆዜፍ ከይሴር ያስታወቁ። ከዋና ከተማዪቱ ናይሮቢ በስተ ምስራቅ 370 ኪሎ ሜትር ላይ በሚገኘው ጋሪሳ ዩኒቨርሲቲ ላይ ጥቃቱ ከተፈጸመ በኋላ በመቶዎች የሚቆጠሩ ተማሪዎች ያሉበት እስካሁን እንደማይታወቅ ተነግሯል። ጥቃት አድራሾቹ ቁጥሩ ያልታወቀ ሰው በታጋችነት መያዛቸውም ታውቋል። በስፍራው የሚገኘው የቪኦኤ ዘጋቢ ሞሐመድ ፋራ ሽሬ ተኩሶችና ፍንዳታዎችን እየሰማ እንደሆነ ማምሻውን ባስተላለፈው ሪፖርት አመልክቷል። የሀገር ውስጥ ጉዳይ መስሪያ ቤቱ በትዊተር ገጹ ላይ ባወጣው መረጃ ከጥቃት አድራሾቹ ሁለት መገደላቸውንና የተያዙትን የማስለቀቅ ጥረቱ እንደቀጠለ መሆኑን አስታውቋል። ጥቃቱን ያደረሱት ስንት ታጣቂዎች እንደሆኑ አልተገለጸም። ጥቃቱ ከተጀመረ ከጥቂት ደቂቃዎች በኋላ ኃላፊነቱን እንደሚወስድ ያሳወቀው የሶማሊያው የሽብር ቡድን አልሻባብ አደጋውን የጣለው ኬንያ ሶማሊያ ውስጥ ጦሯን በማሰማራቷ ለመበቀል እንደሆነ ገልጿል። ፖሊስ በሰጠው መግለጫ ታጣቂዎቹ የዩኒቨርሲቲውን ግቢ ሰብረው ከገቡ በኋላ ያለ ልዩነት መደዳውን መተኮስ እንደጀመሩ አመልክቷል። ከጥቃት አድራሾቹ አንዱ የሆነ አህመድ ካኖ የሚባል አልሻባብ ኬንያ ውስጥ ለሚያደርሳቸው ጥቃቶች የቡድኑ የውጭ ጉዳዮች መሪ ሽሽት ላይ መሆኑን የኬንያ ባለሥልጣናት ጠቁመው ሰው በንቃት እንዲጠብቅ ጠይቀዋል። በሌሎች ስሞችም ዱልያዳይን ወይም ጋማጤሪ እየተባለ የሚጠራው ካኖ ዜግነቱ ኬንያዊ የሆነና በአውሮፓውያኑ በ1990ዎቹ ዓመታት እዚያው ጋሪሳ ውስጥ በሚገኝ የሃይማኖት ትምህርት ቤት የተማረ እንደሆነ ተገልጿል። ፕሬዚደንት ኡሁሩ ኬንያታ በቴሌቪዥን ቀርቦ ባደረጉት ንግግር ፖሊስና የሀገር ውስጥ ጉዳይ ሚኒስቴሩ ለጥቃቱ ምላሽ የሚሰጡባቸውን ሁኔታዎች እያስተባበሩ መሆናቸውን አስታውቀው ሕዝቡም እንዲተባበር ጠይቀዋል። I also take this opportunity to urge Kenyans to stay calm as we resolve this matter. በጉዳዩ ላይ እየሰራነን ኬንያውያን እንድትረጋጉ ጠይቃለሁ። ለጸጥታችንም ስጋት ነው ከምትሉት እንቅስቃሴ ጋር ግንኙነት ያለው የሚመስላችሁ ማንኛውንም መረጃ ለባለሥልጣናቱ እንድትሰጡም እጠይቃለሁ። ይህንን አስከፊ ያሉትን የሽብር ጥቃት የዩናይትድ ስቴትስ በብርቱ እንደምታወግዝና ሽብርተኝነትን ለማጥፋት ሀገራቸው ከኬንያ መንግሥትና ሕዝብ ጋር ትከሻ ለትከሻ እንደምትቆም በኬንያ የዩናይትድ ስቴትስ አምባሳደር ሮበርት ጋዴክ አስታውቀዋል። የፌዴራሉ ከፍተኛ ፍርድ ቤት አስራ አንደኛ ፍትሐ ብሔር ችሎት በአንድነት ለዲሞክራሲና ለፍትህ ፓርቲና በኢትዮጵያ የምርጫ ቦርድ መካከል ባለው ጉዳይ ላይ ትላንት የሰጠው ብይን ምንም አይነት የሕግም ሆነ የፍሬ ነገር መሰረት የለውም ሲሉ የአንድነት ጠበቃ ተናገሩ። የተሰጠውን ብይን እንደሚቃወሙ የገለጹትና እርስ በርሱም የሚቃረን ነው ያሉት ጠበቃው አቶ ገበየው ይርዳው ይግባኝ እንደሚሉም አስታውቀዋል። ዝርዝሩ በመጽሔት ይቀርባል። የመን ውስጥ እየተፋለሙ ያሉት ሽአ ሁጢ አማጽያንና ረዳቶቻቸው ሁለተኛይቱ ግዙፍ ከተማ አደን ውስጥ ገብተው የፕሬዚደንቱን ቤተ መንግሥት ያዙ። ባለፉ ሁለት ቀናት ውስጥ አማጽያኑ በሳውዲ አረቢያ ከሚመሩትና ዓለም አቀፍ ዕውቅና ያላቸው ፕሬዚዳንት አብድ ራቡ መንሱር ሃዲ ደጋፊዎች ከሆኑ ኃይሎች ጋር እየተዋጉ ወደዚህች የደቡባዊት የመን ከተማ ሰሞኑን ዘልቀው ሲገሰግሱና ዛሬም ወደ ከተማይቱ ማዕከል ሲገፉ እንደነበር ተዘግቧል። የአደን መውደቅ ከአንድ ሳምንት በላይ ለሆነ ጊዜ በመላ የመን የአየር ድብደባ እያደረሰ ባለው በሳዑዲ አረቢያ የሚመራው ጥምር ኃይል ላይ ያረፈ ከባድ የክርን ጥቃት ነው እየተባለ ነው። ሳዑዲ አረቢያ ዋና ከተማ ሪያድ ላይ መግለጫ የሰጡ አንድ የሳዑዲ መከላከያ ባለሥልጣን ከተማይቱ ውስጥ ያለው ሁኔታ እየተረጋጋ ነው ብለው እንደሚያምኑ አመልክተዋል። በሌላ በኩል ደግሞ ከአልቃይዳ ጋር ቁርኝት ያላቸው ናቸው የተባሉ ታጣቂዎች ደቡብ የመን ውስጥ የሚገኝ አንድ እስር ቤት ወረው ሶስት መቶ የሚሆኑ እስረኞችን ዛሬ ማስለቀቃቸው ተገልጿል። አልመካላ በሚባለው አካባቢ ከሚገኘው እስር ቤት ዛሬ እንዲያመልጡ ከተደረጉት መካከል የአልቃይዳ በአረቢያ ልሳነ ምድር መሪ የሆነ ካሊድ ባታርፊ የሚባል ሰው እንደሚገኝበት የጸጥታ ባለስልጣናት ተናግረዋል። በሌላ ዜና ደግሞ አንድ የሳውዲ አረቢያ የወሰን ጥበቃ ጓድ አባል ዛሬ መገደሉን የሳውዲ አረቢያ ዜና ወኪል ገልጿል። ወታደሩ የተገደለው ከየመን ግዛት በተተኮሰ ጥይት መሆኑም ተገልጿል። የዚህ ወታደር መገደል ሳዑዲ አረቢያ በሁጤዎቹ አማጽያን ላይ ጥቃት ከከፈቶች ወዲህ ባለው የአንድ ሳምንት ጊዜ ውስጥ የመጀመሪያው በሕይወት ላይ የደረሰባት ጉዳት መሆኑ ነው። የዓለም ጤና ድርጅት በመጪው ማክሰኞ ከሚከበረው የዓለም ጤና ቀን ቀደም ብሎ ባወጣው መግለጫ ሰዎች የተበከሉ ምግቦችን እንዳይመገቡ ለመከላከል መንግስታት የምግቦችን ብክለት ሊያስወግድ የሚችል አስተማማኝ ስርዓት እንዲመሰርቱ አሳስቧል። ሪፖርተራችን ሊሳ ሽላይን የድርጅቱ ዋና ጽፈት ቤት ከሚገኝበት ጄኔቫ የላከችውን ዘገባ አዳነች ፍሳዬ እንወጣ አቀርበዋለች። ሰዎች ለመኖር ምግብ ያስፈልጋቸዋል። ይሁንና የሚበሉት ነገር ሊገድላቸው ይችላል ሲል የዓለም የጤና ድርጅት አስጠንቅቋል። ከግሎባላይዜሽን ምርት ጋር በተያያዘ የሚደረጉት የተወሳሰቡ የምግብ ምርቶችና ማከፋፈሎች ምክንያት የምግብ አይነቶች በባክቴሪያ በቫይረስና በጥገኛ ህዋሳት እንዲሁም በኬሚካል ሊበከሉ እንደሚችሉ የዓለም የጤና ድርጅት ገልጿል። እንዲህ አይነቱ ብክለት ከተቅማጥ እስከ ካንሰር ሊሄዱ የሚችሉ ከሁለት መቶ በላይ የሚሆኑ በሽታዎችን ሊያስከትል እንደሚችል የተባበሩት መንግስታቱ ድርጅት አገልግሎት አስገንዝቧል። የምግብ ደህንነት ጥበቃና ከእንስሳት ወደ ሰዎች የሚተላለፉ በሽታዎች ጉዳይ ስራ አስኪያጅ ካዝዋ ኬሚያ ግሽማ ሊበከሉ የሚችሉ የምግብ አይነቶች በጣም ብዙ በመሆናቸው የዓለም የጤና ድርጅት ጠበብት የአንጀት በሽታ ሊያስከትሉ በሚችሉት ላይ ብቻ ማትኮራቸውን ገልጸዋል። ሀያ ሁለት የሚሆኑ ባክቴሪያዎችን፣ ቫይረሶችንና ጥገኛ ህዋሳትን ወስደን ከአምስት ዓመታት በፊት ባደረግነው ጥናት መሠረት ሀያ ሁለት በካይ ረቂቅ ነፍሳት አምስት መቶ ሰማንያ ሁለት ሚሊዮን በምግብ ብክለት ምክንያት የሚከሰቱ በሽታዎችን አስከትለዋል። እነዚህ በሽታዎችም በዓለም ዙሪያ ለሁለት መቶ ሀምሳ አንድ ሺህ ሰዎች ሽልፈት ምክንያት ሆነዋል። ዶክተር ሚያጊሽማ አያይዘውም በምግብ ብክለት ምክንያት የሚፈጠሩ በሽታዎች የሚበዙበት አህጉር አፍሪቃ እንደሆነ ቀጣዩ ደግሞ ደቡብ ምስራቅ እስያ መሆኑን ገልጸዋል። በተለይም በዓለም ደረጃ የምግብ ብክለት ሰለባ የሚሆኑት ህፃናት ናቸው ብለዋል። ዶክተር ሚያጊሽማ መንግስታት የምግብ ደህንነት ህግና ስርዓት ደንግገው የህዝቦቻቸውን ጤንነት እንዲጠብቁ የዓለም የጤና ድርጅት ጥሪ አቅርቧል። ክቡራትና ክቡራን አድማጮች አሁን ማምሻውን ወደ ስቱዲዮ እየገባን በነበረበት ሰዓት በወጣ ዜና ሎዛን፣ ስዊትዘርላንድ ላይ እየተካሄደ ያለው በኢራንና በስድስቱ ሀያላን መካከል ሲካሄድ የቆየው የኢራን የኒኩሌር ጉዳይ መርሃ ግብር ስምምነት ላይ ደርሷል። ኢራን የኒኩሌር ኃይሏን ማበልጸጓን በሁለት ሶስተኛ እንደምትቀንስ የተገለጸበት መግለጫ እየወጣ ነው ያለው። ዝርዝሩ እንደደረሰን ወደፊት ይዘንላችሁ እንመለሳለን። በምሽቱ አፍጋኒስታን ውስጥ በምስራቃዊቱ ሆስት ክፍለ ሀገር አንድ አጥፍቶ ጠፊ ባደረሰው ፍንዳታ አስራ ሰባት ሰው ተገድሎ ሌሎች አምሳ ተጎድተዋል። ጥቃት አድራሹ ፍንዳታውን ያደረሰው በግዛቲቱ ተንሰራፍቷል ያሉትን ሙስና ተቃውሞ አደባባይ በወጡ ሰልፈኞች ላይ መሆኑን የክልሉ ገዢ ቃል አቀባይ ለቪኦኤ ገልጿል። በጥቃቱ ከቆሰሉት መካከል ሆማዩን ሆማዩን ነው የሚባሉ እንደራሴ እንደሚገኙበት ታውቋል። አንድ የታሊባን ቃል አቀባይ በሰጠው መግለጫ በሆስት ፍንዳታ ውስጥ የታሊባን እጅ እንደሌለበት አስታውቋል። በመጨረሻም የኢራቅ ፈንጂ አምካኝ መሐንዲሶች ጦር ሰራዊቷ ስትራተጃዊቱን የቲክሪት ከተማ ከእስላማዊ ጽንፈኛ አይሲስ እጅ ማስለቀቃቸውን ባስታወቁ ማግስት መንገድ ዳር የተቀበሩ ፈንጆችን ማምከን መያዛቸው ተገለጠ። አንድ የፈንጂ አምካኝ ቡድን አባል እንዳመለከቱት የምህንድስና ቡድናቸው ከከተማዊቱ ማዕከል ወደ ቲክሪት ዩኒቨርሲቲ የሚወስደውን ጎዳና ከልሎ ተቆጣጥሯል። በሌላ ዜና የኢራቁ ጠቅላይ ሚኒስትር ሃይደር አልባዲ በትላንትና ዕለት የቲክሪትን ነጻ መውጣት ዜና ተከትሎ በሰጡት አስተያየት እርምጃውን የታሪክ ማዕዘን ድንጋይ ብለውታል። አድማጮች የሰዓቱ የዓለም ወሬዎች እነኚሁ ነበሩ። ቮይስ ኦፍ አሜሪካ ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበድና እኔም ሰሎሞን አባተነን። አሁን ለምሽቱ ከያዝናቸው ቅንብሮች ለቅምሻ ያህል ጣል ጣል እናደርግላችሁ። ብዙምም የለንም። አርመናዊ ኢትዮጵያውያን አሁን አለም ላይ በሁሉም ራሱ የሚገርም ነገር በጣም ብዙ ነገሩ የሚቀራረብ እና አንዳንዴ እንደውም በሚገርም መልክ ትንሽ የሚያወዛግብም ነገር አለው። ምክንያቱም በጣም ሁለት ሀገሮች ሉቅ ሀገር ቅርብ አይባሉም። እንዴት አንድ አይነት የአስተሳሰብም ሊሆን ይችላል የባህሪም ሊሆን ይችላል አንድ አይነት ነው የሚሆነው አንዳንዴ ሳስብበትም ተናጋሪው ማን ነው? የሚወራውስ ታሪክ የትኞቹ ሀገሮች ማለታቸው አይቀርም። በዛሬው የባህልና ማህበረሰብ ዝግጅታችን የቫሄ ትልቢያን የሙዚቃ ስራዎችና ሌሎች የእርሱን መሰል ትውልድ አርመን ኢትዮጵያውያን ታሪክ ይዘናል። ሰፋ ያለው ቅንብር በሁለተኛው አጋማሽ ስርጭታችን ይጠብቃቸዋል። ቆየት ብለው ከሚሰሙት ሌሎች ዝግጅቶች ደግሞ አንዱን ለቅምሻ እንኳን የሚያክል መጠን ያለው በትንሽ ያቆረ ውሃም የራሱ የሚያመጣው በጎ መጥፎም ነገር አለ እና ስለዚህ አሁን ወደ አጠቃላይ ግምገማው በምንሄድበት ሰዓት ሁለቱንም ነገር ያመጣል። ኒኛው ዶክተር ጌታቸው አሰፋ ናቸው። በካልጋሪ ዩኒቨርሲቲ ተባባሪ ፕሮፌሰር እና የምርት ሂደት ምርምር መሪ ናቸው። ስለ አባይ ስለ ሕዳሴ ግድብ እና ስለ ካርቱም ስምምነት ለቪኦኤ ከሰጡት መግለጫ የተቀነጨበ ነው የሰማችሁት። አሁን ወደ ዕለቱ አብይ ርዕስ እንሸጋገር። የሶማሊያው የሽብር ቡድን አልሻባብ በሰሜን ምስራቅ ኬንያ ዩኒቨርሲቲ አስራ ሰባት ይቅርታ ሰባ ሰዎች ለተገደሉበትና ቁጥራቸው ስልሳ አምስት የሚደርስ ሌሎች ለቆሰሉበት ጥቃት ኃላፊነት ወስዷል። የአሜሪካ ድምፁ ጌብ ጃስሎ ከናይሮቢ ባጠናቀረው ዘገባ እንዳመለከተው የጸጥታ ሰራተኞች የጽንፈኛውን ቡድን አንጋቾች በማደን ላይ ባሉበት በአሁኑ ወቅት በርካታ ተማሪዎች አሁንም ከዩኒቨርስቲው ቁጥር ግቢ መውጣት ባልቻሉበት ሁኔታ ተይዘው እንዳሉ ተገልጿል። ለዝርዝሩ አሉላ የኬንያ መንግሥት ባለሥልጣናት እንዳስታወቁት ዛሬ ማለዳ ላይ ነው የአልሸባብ ሚሊሻዎች ሁለቱን የጋሪሳ ዩኒቨርሲቲ ኮሌጅ የጥበቃ ሠራተኞች በመግደል የግቢውን ቅጥር ዘልቀው ከገቡ በኋላ ተማሪዎቹን ያጠቁት። የኬንያ ፖሊስ አዛዥ ሲናገሩ፣ የጥቃቱ አድራሾች የዩኒቨርሲቲውን ቅጥር ግቢ ከዘለቁ በኋላ በጅምላ እሩምታ ነው መተኮስ የመረጡት። ሸማቂዎቹ ከመማሪያ ክፍሎች አካባቢ የጀመሩትን ጥቃት ቁጥራቸው የበዛ ተማሪዎችን ሳያግቱ እንዳልቀሩ ወደሚነገርባቸው የተማሪዎች መኝታ ክፍሎች ማቅናታቸውን እማኞች አመልክተዋል። ቁጥራቸው ከአምስት መቶ በላይ የሚገመት ተማሪዎች እስካሁን የደረሱበት ያለመታወቁን፣ ይሁንና የዩኒቨርስቲው መምህራንና ሠራተኞች ግን በሰላም መውጣት መቻላቸውን የኬንያው የአገር ውስጥ ሚኒስተር ጆሴፍ ኒኬስሪ ተናግረዋል። የኬንያ ፕሬዝዳንት ኡሁሩ ኬንያታ በጥቃቱ ሰለባ ለሆኑ ተማሪዎችና ቤተሰቦቻቸው የተሰማቸውን አዘን ገልጠዋል በጥቃቱ ለቆሰሉት ፈጣን ፈውስና አሁን ድረስ ታግተው የሚገኙ ወገኖችም እንዲለቀቁ ጭምር መጸለያችንን እንቀጥላለን አገራቸው አላስፈላጊ የሆነ ባሉት የጸጥታ ሠራተኞች እጥረት ሳቢያ ለፈተና መጋለጧን የተናገሩት ፕሬዚዳንት ኬንያታ አክለውም በእቅድ ተይዞ የነበረው የአስር ሺህ ተጨማሪ ፖሊሶች ሥልጠናም እንዲፋጠን ጠይቀዋል። ይህ በእንዲህ እንዳለ በጥቃቱ የተሳተፉት የአልሻባብ ታጣቂዎች ቁጥር ምን ያህል እንደሆነ እስካሁን በውል አልታወቀም። ከመካከላቸው አንዱን ተጠርጣሪ በቁጥጥር ስር መዋላቸውን ግን የኬንያ ባለሥልጣናት ይፋ አድርገዋል። ባለሥልጣናቱ በተጨማሪም የአልሻባቡ ዋና አዛዥ ሙሐመድ ኩኖን ጥቃቱን በቀንደኛነት በማውጠንጠን ፈርጀውታል። የአሜሪካ ድምፅ የተከታተለው የጸጥታ ጉዳዮች መረጃ ልውውጥ እንዳመለከተው ኩኖ ጽንፈኛውን ቡድን ከመቀላቀሉ በፊት በጋሪሳ የእስልምና ትምህርት ቤት መምህር ነበር። ሶማሊያን ከሚያዋስነው የኬንያ ድንበር ሁለት መቶ ኪሎ ሜትሮች ርቀት ላይ የምትገኘው ሰሜን ምስራቃዊቱ የጋሪሳ ከተማ ከዚህ ቀደምም አልሻባብ ለቃጣቸው የቦምብ ፍንዳታዎችና የሽምቅ ጥቃቶች የተጋለጠች ናት። ዛሬ ከንጋቱ አስራ አንድ ሰዓት ግድም በተሰማ የተኩሱ ድምፅ ከእንቅልፍ መቀስቀሳቸውን የተናገሩት የዩኒቨርሲቲው ተማሪዎች ራሳቸውን ለማዳን መራወጣቸውን ይናገራሉ። ሜርሲ ቺቤት በዩኒቨርሲቲው የአንደኛ ዓመት ተማሪ ናት። ከክፍሏ ሮጣ በመውጣት አጥር ዘላ ማምለጥ መቻሏን ለአሜሪካ ድምፅ ገልጣለች። አሁንም ድረስ ሚሊሻዎቹ ከሚገኙበት ቅጥር ግቢ ውስጥ ታግተው ካሉ ጓደኞቿ ጥቂቱን በስልክ ማናገሯን አስታውቃለች። በግቢው ውስጥ አሁንም እንደ ታገቱ ነው ያሉት። ፖሊሶቹ ደግሞ ከውጭ ናቸው። የሚቀጥለው ምን ሊሆን እንደሚችል አላቅም። አልሻባብ በኬንያ ዩኒቨርሲቲዎች ላይ የተቀነባበረ ግዙፍ ጥቃት ለማድረስ እያሴረ ነው ሲል የናይሮቢ ዩኒቨርሲቲ ባለፈው ሳምንት አንድ ለተማሪዎችና ሠራተኞች ያሰራጨውን ማስጠንቀቂያ ቅጂ የአሜሪካ ድምፅ ተመልክቷል። ተመሳሳይ ማስጠንቀቂያ የያዘ ለማስታወሻ የጋሪሰን ዩኒቨርሲቲም ድርሶት እንደሆን ግን እስካሁን ግልጽ አይደለም። ክቡራትና ክቡራን አድማጮች ከኬንያ የሚወጡት ዜናዎች በፈጣን ሁኔታ እየተለዋወጡ ስለሆነ አዳዲስ መረጃዎች ስለሚደርሱን በአየር ላይ እስካለንበት ጊዜ ድረስ የሚደርሱንን አዳዲስ መረጃዎች እየተከታተልን እናቀርባላችኋለን። አሁን ወደ ተከታዩ ዘገባ እናልፋለን። የፌዴራሉ ከፍተኛ ፍርድ ቤት አስራ አንደኛ ፍትሐ ብሔር ችሎት በአንድነት ለዲሞክራሲና ለፍትህ ፓርቲና በኢትዮጵያ ምርጫ ቦርድ መካከል ባለው ጉዳይ ላይ ትናንት የሰጠው ብይን ምንም አይነት የሕግም የፍሬ ነገርም መሰረት የለውም ሲሉ የአንድነት ጠበቃ ተናገሩ። የተሰጠውን ብይን እንደሚቃወሙ የገለጹትና እርስ በርሱም የሚቃረን ነው የሚሉት ጠበቃው አቶ ገበየሁ ይርዳው ይግባኝ እንደሚሉ አስታውቀዋል። ዝርዝሩን መለስካቸው ይዞት። መለስካቸው አመሃ ከአዲስ አበባ ይዞታ ነው። ምርጫ ቦርድ እውቅና የነፈገው የአንድነት ዴሞክራሲና ያለፍት ፓርቲ ቀደም ሲል ቦርዱ የሰጠውን ውሳኔ ተቀብለው የተቀመጠ አይመስልም አንድነት እንደ አንድ ህጋዊ ሰውነት ያለው አካል የመከሰስና የመክሰስ መብት አለው፣ የሚሉት የአንድነት ለዲሞክራሲና ለፍትህ ፓርቲ ጠበቃ አቶ ገበየሁ ይርዳው ጥር 21 ቀን 2007 ዓ.ም ቦርዱ አንድነት ፓርቲን በተመለከተ የሰጠውን ውሳኔ በመቃወም በኢትዮጵያ ህግ መሠረት ለፌዴራሉ ከፍተኛ ፍርድ ቤት 11ኛ ፍትሐብሔር ችሎት በኢትዮጵያ ብሔራዊ ምርጫ ቦርድ ላይ ክስ መመስረቱን ገልጸዋል። ይሁንና ችሎቱ የሰጠው ብይን በፍጹም ህግን መሠረት ያደረገ አይደለም፣ እርስ በርሱም የሚቃረን ነው ይላሉ። አንደኛ አንድነት ለዲሞክራሲና ለፍትህ ፓርቲ የሚባል ህጋዊ አካል አለ ሲል ፍርድ ቤቱ እውቅና ከሰጠ በኋላ ከሳሽም አንድነት ለዲሞክራሲና ለፍትህ ፓርቲ ነው ብሎ ካተተ በኋላ ነገር ግን ምርጫ ቦርድ ከዚህ ከከሳሽ ጀርባ የሆነ አካል አለ የተደበቀ አካል አለና ክሱ የቀረበው በሱ ነው። እሱ ደግሞ በምርጫ ቦርድ ህገወጥ ስለተባለ ይሄን ክስ የማቅረብ መብት የለውም የሚል የህግን የፍሬ ነገር መሰረት የለም። ውሳኔ የምርጫ ቦርድን ውሳኔ እንዳለ በመገልበጥ የተሰጠ ውሳኔ ነውና ህገ ወጥ ነው። ይሄ በምንም መስፈርት ህግን ያላገናዘበ ውሳኔ ስለሆነ ይግባኝ ማለታችን አይቀርም። አሳማኝም አይደለም፣ ምክንያቱም አንድም የተጠቀሰ የህግ ምክንያት የለውም። አቶ ገበየሁ የአንድነት የክስ ጭብጥ ነው ያሉትንም በሚከተለው መንገድ አብራርተዋል። ምርጫ ቦርድ አንድነት ብሔራዊ ምክር ቤት ተሰብስቦ ጥር 3 ቀን 2007 ዓ.ም የመረጠውን ፕሬዚዳንት እውቅና በመንፈግ ነገር ግን የፓርቲውን ህገ ደንብ የፓርቲዎች ምዝገባ አዋጅ 573/2000 በሚቃረን ሁኔታ ግለሰቦች ተሰብስበው ምርጫ አካሄድን ብለው ያቀረቡትን ሪፖርት በመቀበል ለእነሱ የአንድነት አመራሮች ናችሁ በማለት እውቅና በመስጠቱ ይህ እንዲሻር ጥር 1 ቀን 27 ዓ ም ምርጫ ቦርድ የሰጠው ውሳኔ ውድቅ እንዲሆን የአንድነት ብሔራዊ ምክር ቤት ጥር 3 ቀን 27 ዓም ተሰብስቦ የመረጠው ፕሬዚዳንትን ተቀብሎ እንዲያጸድቅ እና ያሻሻለውን መተዳደሪያ ደንብ ምርጫ ቦርድ ተቀብሎ እንዲያጸድቅ እንዲሁም እነዚህ አሁን ምርጫ ቦርድ የአንድነት አመራሮች ናቸው በማለት እውቅና የሰጣቸው ግለሰቦች ጥር 16 2017 ዓ.ም ያደረጉት ስብሰባ ፓርቲውን የማይወክል ደንቡን የሚጥስ ስለሆነ ሕገወጥ እንዲባል በሚል ነበር ያቀረብ ነው የክሳችን ዋና ጭብጥ የሚሆነው። ምርጫ ቦርድም ይህ ክስ እንደደረሰው የመጀመሪያ ደረጃ መቃወሚያውን እንዳቀረበ የሚያስረዱት አቶ ገበየሁ ይዘቱን ባጭሩ ያብራራሉ። ምርጫ ቦርድ የመጀመሪያ ደረጃ መቃወሚያ አቅርቦ ነበር ያቀረባቸው መቃወሚያዎች ምንድን ነው አንደኛ የእርጋና አስመልክቶ ያቀረበው ነበረ ሁለተኛ ፍርድ ቤቱ ስልጣን የለውም የሚል አዎ ለማየት የሚል ሶስተኛው ግን በሚገርም ሁኔታ ይሄ ክስ አንድነት ለዲሞክራሲና ለፍትህ ፓርቲ በሚል ቀረበ እንጂ ምርጫ ቦርድ ህገወጥ ነው በማለት እውቅና የነፈገው ቡድን ያቀረበው ክስ ስለሆነ ውድቅ ሊደረግ ይገባል በሚል ነው አንድነት ይህን የብሔራዊ ምርጫ ቦርድ መከራከሪያ በቃል ክርክር ወቅት በዝርዝር መቃወሚያ እንዳቀረበበትም ጠበቃው ይናገራሉ። እኛ ደግሞ በዛ በቃል ክርክራችን ላይ የለም፣ ክሱ ግልጽ ነው፣ ከሳሽ አንድነት ለዲሞክራሲና ለፍትህ ፓርቲ ነው የሚለው ይሄ ከሆነ ደግሞ አንድነት ፓርቲ ራሱ በተከሳሽ በምርጫ ቦርድ ህጋዊ እውቅና የተሰጠው ህጋዊ ሰውነት ያለው የመክሰስ የመከሰስ ስልጣን ያለው ህጋዊ ሰውነት ያለው አካል እንጂ በግልጽ በክስ አቤቱታችን ላይ አንድነት እያለ ከጀርባው ሌላ ሶስተኛ ወገን አለ በማለት የቀረበው የህግ መሰረት የለውም፣ ውድቅ ይደረግ ነው ያለ። ከምርጫ 2007 ጋር ተያይዞ ቀደም ሲል በአንድነት ለዲሞክራሲና ለፍትህ ፓርቲ የቀድሞ አመራርና በምርጫ ቦርድ መካከል ጥቂት ለማይባሉ ወራት በደብዳቤ ልውውጥ ተፈጥሮ የነበረው አለመግባባት አንድ ጊዜ ሲረግብ፣ ሌላ ጊዜ ሲወጠር ቆይቶ በመጨረሻም ቦርዱ ይህን አመራር እውቅና እንደነፈገው ይታወሳል። የምርጫው ሂደትም ቀጥሏል። እነሆ የምርጫ ቦርድ ውሳኔም ትክክለኛ እንደሆነ በፌዴራሉ ጠቅላይ ፍርድ ቤት ተደምድሟል። በይግባኙ ይህ መንገድ ይለወጥ እንደሆነ ወደፊት የሚታይ ጉዳይ ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው አንለ ዘገባው አመሰግናለሁ። ተከታዩ ትንታኔ ሬስ ደግሞ ወደ ምዕራብ አፍሪካዊቱ አገር ናይጄሪያና የሰሞኑ ምርጫ ይወስደናል። የወቅቱን የናይጄሪያ ፕሬዚዳንት ጉድላክ ጆናታንም በዲሞክራሲያዊ ምርጫ ያሸነፉት ሙሐመዱ ቡሃሪ በአገሪቱ ታሪክ መስራታቸው ተዘግቦላቸዋል። ከባዱ ስራ ከእንግዲህ ያለው ነው በምረጡኝ ዘመቻ ወቅት ለህዝብ የገቡትን ቃል ተግባራዊ ማድረግም ተብሏል። ክሪስቲን ከዋና ከተማ አቡጃ ያደረሰንን ዘገባ ዝርዝር አዲሱ አበበ ይዞታል ለውጥ በየሰሌዳው ላይ የተጻፈ ለሕዝብ ንባብ የቀረበ የሚስተር ቡሃሪ እና የመላው ተራማጅ ህብረት ፓርቲያቸው ደጋፊዎች ሲገናኙ እንደ ሰላምታ የሚለዋወጡበት ኃይለቃል እናም ሠርቶላቸዋል። ተመራጩ ሚስተር ቡሃሪ ዘመቻቸውን በትራንስፎርሜሽን አጀንዳ ላይ ካተኮሩት ከሚስተር ጆናታን በሁለት ሚሊዮን ተኩል ድምፅ በልጠው አሸንፈዋል። ክሪስ ንጎዶ የፖለቲካ ተንታኝ ናቸው። የተመራጭ ፕሬዝዳንቱ የቅስቀሳ መፈክሮች ኃይል ነበሯቸው ይላሉ። ለውጥ ከማምጣት አኳያ የወቅቱን ፕሬዚደንት ከተመራጩ ፕሬዚደንት ጋር በማነጻጸር በተካሄደው ክርክር ላይ ምንም የሚያጠራጥር ወይም የሚያጠያይቅ ነገር የለውም። ቡሃሪ በድምፅ ብልጫም ሆነ በአቀራረብ ከጆናታን በተለየና በተሻለ ሁኔታ በልጠው ተገኝተዋል። አሁን ያለባቸው ትልቁ ሥራ ያንቃል ያን ተስፋ በተግባር መተርጎም ነው። ከእነዚህ ተስፋዎችና ቃል ኪዳኖች ዋነኛው ጠንካራ እስላማዊ መንግሥት ለማቋቋም ባለው ጥማት የአገሪቱን ሰሜናዊ ምሥራቅ ክፍለ ግዛት ያመሰውን የአማጺውን ቡድን የቦኮ ሐራምን ጒድጓድ መማስ ግብአተ መሬቱን ማፋጠን ነው። ሙስናን አጥፍተው ዓለም አቀፋዊ የሆነ የጤና ጥበቃ ሥርዓት ለመመሥረትም ቃል ገብተዋል። ቡሃሪ ዳሩ ግን ይላሉ የናይጄሪያው የኢኮኖሚ ጉባኤ ቡድን ተንታኝ ቹባ ኢዜኮዊሊ። ቡሃሪ በመጪው ግንቦት ወር ሥራቸውን ሲጀምሩ በብድር የኖረች አገር እና የ2015 ዓ ም በጀቱን ያላጸደቀ መንግሥት ነው የሚረከቡት። አብዛኛው በጀታችን ደሞዝ ለመክፈል የሚውል ተደጋጋሚ ወጪ መሆኑን ለመግለጽ ነው እና ምን ማለት ነው? የ2015 ደሞዝ ለመክፈል ከዓለም ባንክ ለመበደር እያቀድን ከሆነ አደገኛ ሁኔታ ላይ መሆናችን ግልጽ ነው። አብዛኛው የሚስተር ቡሃሪ የምርጫ ዘመቻ ያነጣጠረው ቦኮ ሐራምን በማስወገዱ ላይ ነው። የናይጄሪያ ጦር ግን ከዓለም አቀፍ የውጭ አገርና ከጎረቤት አገር ወታደሮች በሚያገኘው እገዛ ይህ አማጺ ቡድን አገሪቱ ውስጥ የያዛቸውን ምሽጎች ሁሉ እያስለቀቀ እንደነበር ይታወቃል። ዶን ዲሞዎ ቢሮቸውን እዚያው ናይጄሪያ ያደረጉ አፍሪቃ ውጭ ተንታይ ናቸው። ይህን አማጺ ቡድን ልክ ለማስገባት ከእንግዲህ ከሚስተር ቡሃሪ ነው የሚጠበቀው ይላሉ። እኛ እንግዲህ የሆነ ነገር ከኒጀር ደልታ ጋር የሚመሳሰል ኮሚሽን ማቋቋም ታስቦ ከሆነ አላቅም። በዚህ አገር አካባቢ አንድ ተጨባጭ በሆነ ጉዳይ ላይ ለመወሰን ወይም እዚያ አካባቢ ያለውን ህዝብ የሚመለከት ነገር ተግባራዊ ለማድረግ ከሆነ ህዝቡ እንደ ጉዳዩ አድርጎ ሊያየውና ሊቀበለው ያስፈልጋል። ምንም አይነት መፍትሔ ላይ ከመድረስ በፊት ይህ ነውጠኛ ቡድን የሚጠቀምባቸውን ማኅበራዊና ኢኮኖሚያዊ ችግሮች ማወቅና በእነዚያ ላይ መሰራት ይኖርበታል ይላሉ ተንታኟ ዲሞ። ገንዘብ የለም፣ እናም አሉ በማጠቃለያቸው እነዚያን ችግሮች የማስወገዱ ጥያቄ መዘግየት ይኖርበታል ማለት ነው። ወደ ተከታዩ ዘገባ እናልፋለን። በሳዑዲ አረቢያ የሚመራው የተባበረ ጦር በየመን የሁጢ ሸአ ሽምቅ ተዋጊዎች ላይ የአየር ድብደባ የጀመረው ባለፈው ሳምንት ቢሆንም ግጭቱ በምስራቅ አፍሪካ ሀገሮችም አዲስ የጸጥታና ደህንነት ፈተና ሊደቅን ይችላል ሲሉ የጸጥታ ጥበቃ ባለሙያዎች እያስጠነቀቁ ነው። የአሜሪካ ድምፁ መሐመድ ዩሱፍ ከናይሮቢ የምስራቅ አፍሪካ ቢሮችን ያጠናቀረው ዘገባ አለ ሰሎሞን ክፍሌ ያቀርበዋል። የየመን ሺሃ ሁቲ አማጽያን ወደ ኤደን የባሕር ከተማ የሚያደርጉትን ግስጋሴ ለመግታት የአረቦችን ኅብረት የቦምብ ድብደባ የምትመራው ሳውዲ አረቢያ ናት። በዚህም ዓለም አቀፍ ዕውቅና የተሰጠውን በፕሬዝደንት አብድ ራቡ ማንሱር ሃዲ የሚመራውን መንግሥት ወደ ሥልጣን ለመመለስ ይቻላል ስትል ማረጋገጫ ትሰጣለች። በዚህ ሳውዲ መሩ የኅብረት የአየር ዘመቻ በርካታ የባሕረ ሰላጤ አገሮችን እንዲሁም ሱዳን ግብፅና ሞሮኮን ጨምሮ አስር የሱኒ አረብ ሀገሮች ይሳተፋሉ። የየመኑ ወቅታዊ ሁኔታ በዚያች አገር የሚኖሩ ዜጎቻቸውን ለማስወጣት የሚችሉበትን መንገድ እንዲፈልጉ ያደረገ ሲሆን የስደተኞችን በብዛት መፍለስ ያስከትላል ተብሎም ይጠበቃል። እነዚህ ከየመን የሚጎርፉ ስደተኞች ደግሞ በአብዛኛው የሚያመሩት ወደ አፍሪካ ቀንድ ሀገሮች ኤርትራ ጅቡቲና ወደ ሶማሊያ ራስ ገዛ አካባቢዎች ሊሆን እንደሚችል ይገመታል። የጸጥታ ጉዳዮች ተንታኙ አንድሩ ፍራንክሊን እንዳስረዱት በየመን የተፈጠረው የሥልጣን ክፍተት ሌላም ግዙፍ መዘዝ ሊያስከትል ይችላል። ያም አሸባሪ ቡድኖች አጋጣሚውን በመጠቀም የመስፋፋት ትልማቸውን ይተገብሩበታል የሚለው ነው ይላሉ አንድሩ ፍራንክሊን። አብዛኛዎቹ ሕገወጥ ስደተኞች ከሶማሊያ፣ ከሶማሌላንድ እና ከኤርትራ ወደ የመን የጎረፉት በተመሳሳይ መንገድ መሆኑ አይታበልም። እነዚህ አገሮች ከየመን ጋር በንግድ ልውውጥ ይገናኛሉ። በየመን በርካታ የባህር ወደቦች አሉ። አነስተኛ የዓሣ ማስገሪያ ወደቦችም አሏት። የመርከብ መተላለፊያ በሮቿም ሁልጊዜም ፖሊስ የሚቃኛቸው ናቸው። እንደ እውነቱማ እስከ ዛሬ የጸጥታ ጥበቃ ቁጥጥሩን ሲያካሄድ የነበረው ሳና የነበረው ማዕከላዊ መንግሥት ነው። አሁን በየመን መንግሥት የለም። በዚህ ሁኔታ እንግዲህ እንደ ሊቢያ ሁሉ በደንብ የታጠቁና ጠንካራ ቡድኖች አልቃይዳን የመሳሰሉት ለማለት ነው መስፋፋታቸውን ሊያጠናክሩ ይችላሉ። ሌላው የጸጥታ ጉዳዮች ተንታኝ ያን ሳንፒየር ይባላሉ። ዋና መስሪያ ቤቱን በርሊን ከተማ ያደረገውን ሞስኮን የተባለ የሴኪሪቲ አገልግሎት ሰጪ ድርጅት ይመራሉ። በቀይ ባሕርና በኤደን ሰላጤ አካባቢ በደንብ የተደራጀው የመናገጃ መስመር ለሕገወጥ እንቅስቃሴዎችና በግዛት ውስጥ ሽብርተኝነትን ለማጠናከር አውራ ጎዳና ሊሆን ይችላል በሚለው ይስማማሉ። ከምዕራብ አፍሪካ ወደ ምስራቅ አፍሪካ ከሰሜን ወደ ምስራቅ አልፎም ወደ አረብ ባሕረ ሰላጤ የሚጎርፈው ንግድ የጨመረበት ዋና ምክንያት ብዙ ትርፍ ስላስገኘ ነው። ስለዚህ በዚያ በኩል የጦር መሳሪያ ትልልፍ የመጨመሩ ሁኔታ የማያጠራጥር ነው። ይህ በሌላ በኩል ደግሞ የየመኑን ግጭት እንደሚያባብስና ሁኔታው ወደ ሶማሊያ፣ ኬንያና ሌሎች ጎረቤት አገሮች እንደሚስፋፋ አያጠራጥርም። እንደ አልሻባብ ያሉ አሸባሪ ቡድኖች አጋጣሚውን መጠቀማቸው አይቀሬ ነው። እንደሚታወቀው የሶማሊያው ነውጠኛ ቡድን ባለፉት ሁለትና ሦስት ዓመታት ውስጥ የአፍሪካ ኅብረትና የሶማሊያ ወታደሮች በጋራ በከፈቱበት የማጥቃት ዘመቻ ብዙ የቀድሞ ይዞታዎቹን አጥቶ ተዳክሟል። አሁንም ግን ቡድኑ ሀገሪቱ ውስጥና በውጭ የአጥፍቶ ማጥፋትና በአደጋ አድርሶ ማምለጥ ስልቶች ጥቃት ማድረሱን ቀጥሏል። ለምሳሌ ባለፈው ዓርብ አልሻባብ ሞቃዲሾ ከተማ ውስጥ የሚገኝ አንድ ሆቴል ከዐሥር ሰዓት በላይ ለሆነ ጊዜ ተቆጣጥሮ በስዊዘርላንድ የሶማሊያን አምባሳደር ጨምሮ ከአስር በላይ ሰዎችን ገድሏል። ሆቴሉ ብዙውን ጊዜ በፖለቲከኞችና ዲፕሎማቶች የሚዘወተር ነው። የጸጥታ ጉዳዮች ባለሙያዎች ለቪኦኤ እንደተናገሩት አልሻባብ አሁን ከሁለቱ ዋና ከሚባሉት ተቀናቃኝ አሸባሪ ቡድኖች ማለትም ከአልቃይዳና ራሱን እስላማዊ መንግሥት እያለ ከሚጠራው ቡድን ጋር ለመፎካከር ያስችለው ዘንድ በሶማሊያ መንግሥት ላይ ጥቃት ማድረሱን ሊጨምር ይችላል። የጸጥታ ጉዳዮቹ ተንታኝ ያን ሳምፒየር አክለው ሲያስረዱ በአልሻባብ አመራር ውስጥ የሚፈጠር ክፍፍል ማለት ምናልባትም አይሲስም እየተባለ ከሚጠራው አሸባሪ ድርጅት ጋር ቃል ኪዳን ለመፈጸም እየሞከሩ ነው ማለት ነው ብለዋል። ከአይሲስ ጋር ያለው ጉዳይ ድርጅቱ ብዙ ገንዘብና ተአማኒነት ያለው መሆኑ ነው። ይህንንም እውነታ ቀደም ሲል ከቦኮ ሐራም እና በማግሬብ ከአልቃይዳ ቡድኖች ጋር አይተናል። እነዚህ ሁለት ቡድኖች አይሲስን ተቀላቅለዋል። አይሲስ በሁሉም ቦታ ያኮረፉ አንጃዎችን የመሳብ ልዩ ተሰጥኦ አለው። አልሻባብ ውስጥ ደግሞ ብዛት ያላቸው በቡድኑ አመራር የተበሳጩ ተዋጊዎች አሉ፣ እናም ሲሉ ያጠናክራሉ የሳምፔርን ግምገማ ሌላው ተንታኝ አንድሩ ፍራንክሊን። እናም ኬንያ ከሶማሊያ ጋር ባላት ድሮውንም በላላ ድንበሮ አካባቢ የአሸባሪ ቡድኖቹ እንቅስቃሴ ጨምሮ ስጋቷን ሊያባብስ ይችላል። ከቀድሞ ብዛት ያለው የጦር መሣሪያና ስልጡን ተዋጊዎች ከየመን ወደ ሶማሌላንድ ከዚያም ከሰሜን ሶማሊያ አቆራርጠው ወደ ኬንያ ላሙ ቀበሌ መሄድ ቻሉ ማለት ነው። አልሻባብ እስካሁን በኬንያ የያዘው ጥረት በመሠረቱ በድንበሩ አካባቢ የመንግሥቱን ኃይሎች አስወግዶ አስተዳደሩን ጨርሶ ለማጥፋት ነው። የኬንያ ባለሥልጣናት የአልሻባብ ነውጠኞች እያደረሱ ያሉትን ድንበር ዘለል ተከታታይ ጥቃቶች ካዩ በኋላ ዓለማቸው ሴኪሪቲውን ለማጠናከር በአንዳንድ የድንበሩ ዙሪያ አጥር መሥራት መሆኑን ይናገራሉ። ክብራትና ክብራን አድማጮች የትንታኔው ርዕሶች የሰማችኋቸው ወይም የተከታተላችኋቸው ነበሩ። አሁን በ19ና 22 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን የእናንተን የነጻ አስተያየት መልእክቶች በነጻ ስልክ መስመር 2022059942 የውስጥ መስመር 14 የተቀበልናቸውን በመጠኑ እንሰማበታለን። ጤና ይስጥልኝ የአሜሪካ ድምፅ አማርኛ ክፍል እንዴት ናቸው? ባለፈው ጊዜ ፕሮፌሰር በየነ ጴጥሮስ የሰጡት አስተያየት እኔም እገራለሁ ምክንያቱም ሁልጊዜ እሳቸው እንዳሉት ኢትዮጵያን በማይጠቅም መልኩ ስምምነት እየተደረገ ስለሆነ ስጋታቸውን በመግለጻቸው በእርግጥ ያስመሰግናቸዋል እንጂ አያስነቅፋቸውም። ሁላችንም እንደምናውቀው የአልጀርሱ ስምምነት ኢትዮጵያን በሚጎዳ መልኩ እንደተስማሙ ሁሉ አሁንም እንዲህ አይነት ችግር እንዳይገጥም የሰጡት አስተያየት ትክክለኛ አስተያየት ነው። ምክንያቱም እሳቸውም ከአምስት ዓመት በፊት ህዝባቸውን ወክለው ፓርላማ ተቀምጠው እንደነበረ እና ይህንኑ ጉዳይ እየተወያዩበት እንደነበረ እኔም አስታውሳለሁኝ። እንዲያውም ትዝ ይለኛል ያሉትን አስታውሳለሁ። ሰጥቶ መቀበል ምን ማለት ነው? ሰጠው መቀበል ይላሉ ጠቅላይ ሚኒስትሩ። ምን ሰጥተን ምን እንደምንቀበል አልገባኝም ሲሉ አድምጫቸዋለሁኝ። እና ትክክለኛ አባባል ነው። በጣም አመሰግናለሁ። አውቆም ቢሆን ሳያውቁ የአባይን ግድብ የሚቃወሙ ሰዎች ምን ይማራሉ ብለው ነው እሳቸው እንደ አይነት ይደፈራል ያሉትን ያህል ስራ አልገባኝ ነው ያሉትን በጣም ሰምቼዋለሁ። ግን ይህም ይገናኛል መሰለኝም፣ ምክንያቱም መገደብ የጀመሩ ሰዎች ሲገድቡት ነው ሉዓላዊነት እንደው መከበሩን ሌሎቹ የሚያዩት እንጂ ቁጭ ብል አይደለም። ዚርስትልኝ ቻ አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም ባቀረብናቸው ፕሮግራሞች በስርጭታችን በተካተቱት ላይ ያላችሁን አስተያየት ጻፉ፣ ደውሉልን። አድማጮች የምትከታተሉት በ19፣ 22ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ከስቱዲዮ 14 የሚተላለፈውን ስርጭታችን ነው። የስቱዲዮ ሰዓታችን አሁን በኢትዮጵያ ሰዓት አቆጣጠር ከሚሽቱ ሶስት ሰዓት ከሰላሳ አምስት ያመለክታል። መሰወሪያዎቹን ባጫጭሩ አሉላ አንዱ ርዕሰ ዜና አጭር አይደለም። የኢራንን ጉዳይ ይመለከታል። ስዊዘርላንዷ ከተማ ሎዛን ውስጥ ላለፉት ስምንት ቀናት ሲደራደሩ የሰነበቱት የኢራንና የስድስቱ ኃያላን መንግስታት ተወካዮች በቴህራን የኒውክሌር መርሃ ግብር ላይ ለሚያዘጋጇቸው የስምምነት ሰነዶች መንደርደሪያ ይሆናሉ የተባሉ ለጊዜው የወጡ ቁልፍ ክፍሎችን የያዘ ስምምነት ላይ መድረሳቸውን ማምሻውን አስታውቀዋል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ይህንኑ ስምምነት አስመልክቶ አሁን ንግግር እያደረጉ ነው ያሉት ይህ የሎዛን ስምምነት ዋና ዋና ዓላማዎቻችን የተሳኩባቸው ወይም ተካተቱባቸው ናቸው ብለዋል። ንቁና ቀልጣፋ ድርድር ያሉትን የሎዛን የድርድር ሂደትም እንደሚያደንቁ ተናግረዋል። ፕሬዚደንት ኦባማ ወገኖቹ ስምምነት ላይ እንዲደርሱ በዓለም አቀፍ ደረጃ የተቆረጠላቸው የፊታችን ነሐሴ 23 ከመድረሱ በፊት ለሚዘጋጁት ዝርዝር ሰነዶች እጅግ ቁልፍ የሆኑ ውሳኔዎች ወደፊት እንደሚጠብቋቸው የአውሮፓ ህብረት የውጭ ፖሊሲ ኃላፊ ፌዴሪካ ሞሄሪ አስታውቀዋል። ስምምነቱ የኢራንን ኒውክሌር ኃይልን የማበልጸግ አቅም በእጅጉ እንደሚቀንስ ገልጸው ሀገሪቱ የሚኖራት ብቸኛው የኃይል ማበልጸጊያ ናታንዝ በሚባለው ስፍራ የሚገኘው ብቻ እንደሚሆን ሚስ ሞኸሪ ገልጸዋል። ኢራን የሚጠበቅባትን መፈጸሟ እንደተረጋገጠ የዩናይትድ ስቴትስና የአውሮፓ ህብረት ቴህራን ላይ የጣሏቸውን ማዕቀቦች ሁሉ እንዲያነሱም ስምምነቱ ያዛል። የኢራን ፕሬዚደንት ሐሰን ሮሃኒ እና የአሜሪካ የውጭ ጉዳይ ሚኒስትር ጃን ኬሪ በተናጠል ባወጧቸው የትዊተር መልእክቶች አበይት አምዶች ላይ ስምምነት ላይ መደረሱን አስታውቀዋል። ከኢራን ጋር ድርድር የተቀመጡት አምስቱ የመንግስታቱ ድርጅት ጸጥታ ጥበቃ ምክር ቤት ቋሚ አባላት ዩናይትድ ስቴትስ፣ እንግሊዝ፣ ፈረንሳይ፣ ሩሲያና ቻይና ጀርመንን ጨምረው ነው። ኢራን የኒውክሌር መርሃ ግብሯን የምታካሄደው ሙሉ በሙሉ ለሰላማዊና የሲቪል ልማት ጉዳይ ብቻ ነው እያለች ስትጎተጉ ትኖራለች። በእርግጥም ሰለሞን እንዳልከው የኢራን ጉዳይ አሳሳቢም ወቅታዊም በመሆኑ ዘምብሏል። ሁሉንም አዎ እየተካሄደ ያለ ነው። አድማጮች ከዛ አንጻር ትኩሱን ዜና ስላገኙ እናመሰግናለን። ጊዜ አላገኘሁም። እንደውም ኬንያ ውስጥ ሰባት ተማሪዎች መቁሰላቸውን ሰባ ዘጠኝ ሰባ መገደላቸውን ሰባ ዘጠኝ መቁሰላቸውን አምስት መቶ መዳናቸውንና አንድ መቶ ስድሳ የሚሆኑ ደግሞ የደረሱበት እንደማይታወቅ ለመግለጽ ልክ ነው። መጨረሻ ላይ ማጠቃለያ ላይ እንሞክራለን። አድማጮች የምትከታተሉት በ አስራ ዘጠኝ ሀያ ሁለት ና ሀያ አምስት ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና እኔም ሰሎሞን አባተንን የሁለተኛው አጋማሽ ስርጭታችን ጀምሯል። አሁን ከምሽቱ ሶስት ሰዓት ከሰላሳ አምስት ደቂቃ ሊሆን ጥቂት ሰከንዶች ይቀራሉ። ወደ ወደዚሁ ዝግጅት ወደ ባህልና ማህበረሰብን እንሸጋገር። እንግዲህ ባለቤቱ አጠገቤ ከተገኘ አይቀር እዚሁ ልጠይቅና አሉላ በዛሬው ፕሮግራምህ ምን እንደያዝክ እስቲያጫውታል። ግሩም፣ ሰለሞን አመሰግናለሁ። ተጋባዥ ድምፃዊ እንደሚባለው በተጋባዥ አዘጋጅ ነው የተሰናዳው። ባልደረባችን ሄኖክ ሰማእግዜር ነው። ለዛሬ እኔ አይደለው የሚያዘጋጀውት። ለእረፍት ወጣ ብዬ በነበረበት ተከታትሎ ባለፈው ሳምንት የመጀመሪያ ክፍሉን ያቀረበልን ግሩም ዝግጅት ተከታይ ነው። የምሽቱ ቅንብር ቫሄ ቴልቢያን ቀደም ብለን በመግቢያችን የመጀመሪያው አጋማሽ ያስተዋወቅ ነው። በትውልዱ አርመናዊ ኢትዮጵያዊ ሙዚቀኛ ነው። ሄኖክ ታዲያ ቫሄን ሲያስተዋውቀን በአዲስ አበባ ከተማ ያየው ሰው ወይ መንገድ የጠፋበት አገር ጎብኚ ወይንም ደግሞ የዓለም አቀፍ የልማት ሰራተኛ ሊመስል ይችላል ብሎ ነበር። ሳምንት ቫሄ ጂኖሎጂ ከሚባል ቡድን ጋር ያዜመው ፌስ ተሻደው ዛሬ በቅርቡ ሌማ በቅርቡ ለዩሮቪዥን የሙዚቃ ሽልማት ውድድር ቀርቧል። ስለ ሙዚቃ ሥራዎችና ይበልጡን ታዲያ እርሱን ስለሚመስሉት ትውልደ አርመን ኢትዮጵያውያን ታሪክ ያጫውተናል። ወደ ቅንብሩ አብርን ቆይ ወደ የመጣ ጤና ይስጥልኝ። እንደምን አመሻችሁ ልበል እንግዲህ ቫሄ ቲልቢያን እባላለሁ። እዚሁ ከአዲስ አበባ ከእናንተ ጋር ትንሽ ቆይታ ለማድረግ ተዘጋጅተናል። እንግዲህ እንደምን ናቸው? ጤና ይስጥልኝ። መውደድን ሸኘሁት ወጥቼ እስከ ደጅ ማባረር ያቃተኝ ትዝታ ነው እንጂ ታሪኬንም ለመግለጽ ከጥንት እዚህ የመጣን በእናቴ በኩል የአራተኛ ትውልድ አርመናዊ ኢትዮጵያውያን። እንግዲህ የእናቴም ቅድም አያት የእናቴም አያት የእኔ ቅድም አያት ነው። እዚ የተወለደች you my heart, you my dreams, you're the genius that i try. I will love you forever to the day that I die. the Yes, it's the time that the Memories of the past I can't seem to ever find. I keep picturing you every day, every night. Learning the deep, ito pamilya na tayong armanawin um, na tayong butam, I'm, jig butam. I'm. ወሳኝ ሁለት ነገሮች ናቸው። እንግዲህ ልበል እኔ አልበሜንም እራሱ ራሱ ጨርሼ ስሙን ምን ልሰይመው የሚባል ነገር መጣ ያኔ፣ እና ሚክሶሎጂ ነው የምለው ብዬ። ምክንያቱም ማንነቴን የሚገልጠው እሱ ነው አልበሙ። አርመነኛም አለበት አማርኛም አለበት፣ ከዛ የብዙ አይነት የሙዚቃ ስታይሎችም ራሱ አሉበት እና ሮክ ሙዚቃ እወዳለሁ፣ ሬድዮ እወዳለሁ፣ እና እነሱን አካትቼ ነው የሰራሁት። አሁንም ራሱ በሙዚቃ ወደፊት መሄድ የምፈልገው እንደዚህ አይነት እንደሰማችሁት አይነት ስራ እያቀረብኩኝ ነው። ምክንያቱም አርመናዊነት እና ኢትዮጵያዊነት አንድ ላይ የሚገልጠው በተለይ በሙዚቃ በዚህ ነው ብዬ አስባለሁ። ለእኔ በጣም የሚያኮራኝ ነገር ነው። ምክንያቱም ብዙምም የለንም አርመናዊ ኢትዮጵያኖች አሁን ዓለም ላይ የተወሰኑ የሚቆጠሩ ነን ያለ ነው። እና ያው በሱ በጣም የተለየ ባህል ሁለቱም አንድ ላይ ማለት ነው። ባህሉም ራሱ የሚገርም ነገር በጣም ብዙ ነገሩ የሚቀራረብና አንዳንዴ እንደውም በሚገርም መልክ ትንሽ የሚያወዛግብም ነገር አለው። ምክንያቱም በጣም ሁለት ሀገሮች የሁለት ሩቅ ሀገር ቅርብ አይባሉም እና እንዴት አንድ አይነት የአስተሳሰብም ሊሆን ይችላል፣ የባህሪም ሊሆን ይችላል። አንድ አይነት ነው የሚሆነው። አንዳንዴ ሳስብበት በጣም መልካም እንግዲህ ኢትዮጵያውያን አርመኖች እንዴት ነው ወደ ኢትዮጵያ የመጡት ታሪኩስ ምንድን ነው እስቲ አጠር አድርጋ ግለጽልን እንግዲህ ብዙውን ጊዜ ከጥንት ጀምሮ የመጀመሪያ ተመዝግቦ የሚኖረው አርመናዊ ኢትዮጵያ ውስጥ ማቴዎስ አርመናዊ የሚባለው ነበር እና በፈረንጆች አቆጣጠር በሺ አምስት መቶዎች ውስጥ ነበር እዚህ ሚኖረው ከሱ ቀጥሎ ሙራድም የሚባል ነበረ ግን አብዛኛው አርመኖች የመጡት ከአንደኛ አለም አቀፍ ጦርነት በኋላ ነው ያሉበት ቦታ ለነሱ በቃ የማይመች ስለነበረ በዛ እንደዛ መቀጠል ስለማይችሉ ብዙ ሰዎች ደግሞ ስለጠፉ ቦታ እየፈለጉ ነበረ። ፍቅር የሚያገኙበት ቦታ፣ ተቀባይነት የሚያገኙበት ቦታ እና በሰላም መኖር የሚችሉበት ቦታ እየፈለጉ ነበር። እዚሁ መጡ። የአርባ ልጆቹም ታሪክ አለ። እስቲ ገለጽ አድርግልን የአርባ ልጆቹን ታሪክ በሺ ዘጠኝ መቶ ሀያዎች ውስጥ አሁንም በፈረንጆች አቆጣጠር ነው፣ ይቅርታ አድርጉልን። ኢየሩሳሌም ውስጥ ወላጅ አልባ አርመኖች ነበሩ። እንግዲህ እዛ ቤተ ክርስቲያን ውስጥ የሚኖሩ ከዚህ ያኔ ራስ ተፈሪ ኃይለ ሥላሴ ሳይሆኑ ማለት ነው ራስ ተፈሪ ኢየሩሳሌም ሄደው እነዚህ ልጆች ሙዚቃ ሲጮቱ ይሰማቸዋል። ምንድን ነው ብለው ይጠይቋቸዋል። ለወላጅ አልባ ልጆች ናቸው በጦርነት እናቶቻቸው አባታቸው አባቶቻቸው ያለቁ እና እነሱ እዚሁ ነው የሚኖሩት ሲባል፣ እኔ ለምን በቃ በጉዲፈቻ ምን አልወስዳቸውም ወደ ኢትዮጵያ ብሎ አርባ ልጆችን እሱ እንደ አባት ሆነው ወደ ወደ አዲስ አበባ ያመጣቸዋል ማለት ነው። የአርባ ልጆች እንግዲህ የመጀመሪያ ኦፊሻል ኢምፔሪል ኦርኬስትራ በሚል ስያሜ እንግዲህ ይሰየማሉ። እስከ ዛሬ ድረስ ከእነሱ ጋር የመጣው የሚዚካል እንግዲህ ዳይሬክተራቸው ነበረ እነሱ ልጆች ናቸው። የኬቮርክ ናልባንዲያን ይባላሉ። እሳቸው እዚህ መጥተው ከልጆቹ ጋር እሳቸው ደግሞ ነርሴስ ናልባንዲያን አባት ወንድም ነበሩ ማለት ነው። ነርሴስ ናልባንዲያን እሳቸው ናቸው ወደዚህ ወደ ኢትዮጵያ ያመጡት የአንተ ቤተሰብም ከዚህ ጋር አብሮ የመጣ ነው? ከአርባዎቹ ልጆች ጋር ወይስ ቀድመው የመጡ ናቸው? ከአርባዎቹ ልጆች ሳይሆን በእናቴ በኩል ከአርባዎቹ ልጆች ቀድመው ነበሩ። አዲስ አበባ ነበር የሚኖሩት እነሱ። በአባቴ በኩል ደግሞ የአባቴ አባት ከዛ በኋላ ነው የገባው። በሺህ ዘጠኝ መቶ ሰላሳዎች ውስጥ ነው የመጣው እሱ እሱ እዛ ከዛ ከአምልጦ ነው የመጣው። ኔርሴስ ናልባንዲያን ደግሞ ያው ታሪኩ በጣም የሚታወቅ ነው በኢትዮጵያ በተለይ በሙዚቃ ታሪክ ውስጥ በጣም የታወቁ ናቸው እሳቸው፣ ማይስትሮ ኔርሴስ ናልባንዲያን እና ያው በእነሱ ስም ራሱ እኔም የሙዚቃ ስራህ አሁን እንደ ወደ ሙዚቃው ራሱ እንዴት እንደገባው መለስ ብለህ ስታስበው ከዚህ ጋር የተያያዘ ሊሆን ይችላል። ቀድሞ የመጡት አርባዎቹ ልጆች እንደዚሁም ደግሞ የሙዚቃ መሪዎቻቸው ከሙዚቃ ጋር የተገናኘ በመሆኑ ምን ያህል ባንተ ላይ ባንተ ሙዚቃ ስራዎች ላይ አራያነትን አሳድሯል? እንግዲህ እኔ እናቴም አባቴም አርመን ትምህርት ቤት እያሉ ሙዚቃ፣ በተለይ የአርመን አርመነኛ ሙዚቃ የተማሩት በኔሴስ ናልባንዲያን በኩልም ነው። በተማርኳቸው እና በእናቴ አባቴ በኩል በቤተሰቤ በኩል ደግሞ የመጣው ትምህርት ትልቅ አስተዋጽኦ አድርገውል። እንግዲህ ወደ አንድ ሙዚቃን ጋብዝና አሁን በተለይ ትውልዳ አርመንያዊ የሆኑ ኢትዮጵያውያንን ምን ያህል እንደሆናችሁ፣ በምን ስራ እንደተሰማራችሁ እሱን እሱን እንነጋገራለን። ሙዚቃ እንጋብዝ። ያረግሺውን አውስባሄ አስበው ይባላል። እንግዲህ አማርኛ ነው፣ ግጥም የተሰራው በቤቲ ሮክ ታደሰ ነው። እሷናት ግጥሙ። ዜማው እንግዲህ ከኬንያ ለንጋ አብረን የሰራ ነው። እናዳምጠው What am she? ትውልድ አርመናዊ ኢትዮጵያዊ ሙዚቀኛ ባሄ ትልቢያን ነው የሰማችሁት። ከሙዚቃውም ከቀረውም ወጉ በራዲዮ መጽሔት ምጥን ዝግጅት ለማስከተል እንሞክራለን። ለሁሉም ሄኖክንና ባሄን አመሰግናለሁ። አድማጮች፣ አሁን ወደ መጨረሻው ቅንብር ነው የምናልፈው። ተፈጥሮ አካባቢ፣ ሳይንስና ህይወት ሰለሞን የመጠየቁ ተራ ብዙ ሳይቀ ሳይዘገይ ሊደርስህ ነው። አንተስ በምሽቱ ዝግጅትህ ምን ይዘህልን ይሆን? እጅግ ከምን ወይስ ድምፅህ ነው የሚባለው? እሺ የሰጠኝን ክፈለኝ ነው የምትለው ይመስለኛል። እሺ እኔ በዚህ በዛሬው የተፈጥሮ አካባቢ ዝግጅት የማቀርበው ዶክተር ጌታቸው አሰፋን ነው። በካልጋሪ ዩኒቨርሲቲ ተባባሪ ፕሮፌሰር ናቸው። የምርት ሂደት ምርምርም ሊቀመንበር ናቸው። ዶክተር ጌታቸው ስለ ሰሞኑ የካርቱም ስምምነት አንስተናል። ሰሞኑን መነጋገር ጀምረናል ከሳቸው ጋር ስለ አባይ፣ ስለ ህዳሴ ግድብ፣ ስለ ስምምነቱ፣ ስለ ተፈጥሮ አካባቢ፣ ስለ ጫናው፣ ስለ ጤና ይናገራሉ ዶክተር ጌታቸው ግጾች ባለሙያዎች ያጠኗቸው በምናይበት ሰዓት የህዳሴው ግድብ በግርጌ ሀገሮች ሱዳንና ደቡብ ሱዳን ወይም ደግሞ ግብፅም ጨምሮ የሚያመጣው ተጽዕኖም ሆነ ኢትዮጵያ ውስጥ የሚያመጣው ተጽዕኖ ያን ያክል እንዲያው የጎላ አይሆንም። ይሄ ስንል ግን ኢትዮጵያ ማድረግ ያለባት ነገር አለ። ይሄ እንዳይሆን ማለት ዝም ብሎ አይሆንም። ይሄም ማለት የጎላ አይሆንም በምንልበት ሰዓት ኢትዮጵያ በዛው ዙሪያ ያለው የተፋሰሱ ቦታ አካባቢ፣ ግድቡ አካባቢ ያለው አባይ ተፋሰስ በደንብ ማልማት አለባት። በደንብ ማለት ያው እንዲሁ መትከል ብቻ ሳይሆን በእንክብካቤ የማይነካ ጥብቅንትን የሚደረግለት የደን ልማት ያስፈልጋል። ወደ ሰፋው ነገር ግን ሲሄድ ለምሳሌ ሀይቅርታችን ከማለፋችን በፊት ይሄ የደን ልማት የሚያስፈልገው ደለል ለመቆጣጠር ነው ወይስ ደግሞ ሌሎች ትርጉሞች አሉት? ውሃ መቼ መጠቀሙ አይቀርም ብዙ ውሃ መሳቡ አይቀርም ደን በሚለማበት ጊዜ እና ወደ ግድቡ የሚገባውንም ውሃ መሻማቱ አይቀርም እና ምን ማለት ነው የደን ልማት ማለት። አሁን የደን ልማት ሁሉንም ያቅፋል። ለምሳሌ አሁን እንደተባለው አሁን ወደ መቶ ስልሳ ሚሊዮን ቶን የሚያክል ያስቀራል ተብሎ ነው ግድብ የሚጠበቀው ማለት ነው በዓመት መቶ ስሳ ሚሊዮን ቶን ደለል ወደ አስዋን ግድብ ይገባ የነበረ ደለል ማለት ነው ወደ ታች ሄደ ነበረ እና ይሄ በሚቀርበት ሰዓት ይህ መቶ ስሳ ሚሊዮን ቶን እዛው ግድቡ ላይ እንዲጠራቀም አይፈለግም። ያው የግድቡን ማቅም ስለሚቀንስ የተለያዩ ነገሮች ስላሉ፣ ይሁንና አሁን ደኑ በዙሪያው ስንል በደንብ በሰፋው ሁኔታን በትልቅ ፕሮጀክት ተይዞ ቢለማ አንዱ በዛ አካባቢ ያለው የዝናብ መጠንም ይጨምራል። ያው ደንና ዝናብ የተያያዙ ነገሮች ናቸው። ሁለተኛው ደግሞ ከእጽዋትም ከሌሎች እጽዋት ከደን ውጭ ያሉ እጽዋትም ሆነ የእንስሳት ሀብት የዱር አራዊቶች ሀብት እዛ አካባቢ እንዲጠበቁ ያደርጋል እንዲመለሱ ያደርጋል የጠፉትም እና የተለያዩ የስነ ምህዳራዊ በጎ ተጽዕኖዎች ይኖሩታል ማለት ነው። ከደልል ጥበቃና ቅነሳ በተጨማሪ ወደ ሰፋው ነገር ስንሄድ በጣም ጠቃሚ ስለሆነ ነው። አሁን እንግዲህ ስምምነቱ ላይ የመርሁ ላይ በምናይበት ሰዓት አንቀጽ ሁለት ላይ ይመስለኛል ከአስሩ መርሆች አንዱ ይህ ኃይል ማመንጫ ያው ለአካባቢው ለቀጠናው የዘላቂ ልማት የሚሆን ንጹህ ሀይል እንዲያመነጭ ይችላል እና አሁን ዝም ብለን ስናየው እና ሌላው አንቀጽ ላይ ደግሞ ወደ ሱዳን እና ወደ ግብጽ መሸጥ እንደ ቅድሚያ እንዲሰጠው የሚል አለ። አሁን ሱዳንና ግብጽ አሁን ያላቸውን የሀይል ማመንጨት በምናይበት ሰዓት ግብጽ ወደ ሰማንያ ሰባት ነጥብ ስድስት ፐርሰንት የሚሆነው ቅሪታዊ ነዳጅ ከምንለው ወይም ከፎሲል ፊዩል ነው ሀይል የምታመነጨው። ይሄ አሁን ያለውን ነው። ከከርሰ ምድር ከሚገኝ ማለት ነው። ከኮል እና ከናቹራል ጋዝ ማለት ነው። እንዲሁም ከኦይል እና የሱዳንና የደቡብ ሱዳን ደግሞ አንድ ላይ ብንጨፈልቀው እንደዛው አካባቢ ማለት ነው። በተለይ የደቡብ ሱዳን ሰማኒያ ፐርሰንት፣ የሱዳን ሰላሳ ፐርሰንት አካባቢ እንደዛው ከበካይ ነዳጅ ነው የሚጠቀሙት ሀይል ለማመንጨት ማለት ነው። እና የህዳሴው ግድብ ወደ እነዚህ ሀገሮች ሸጠ ማለት እነዚህን ማስቀረት ብቻ ሳይሆን ወደፊት ህዝብ ሲጨምርም ያንን ይቀንሳል። ስለዚህ ከአየር ንብረት ለውጥ ማንጻት የህዳሴው ግድብ በጎት የሚባል ተጽዕኖ ነው ያለው። ይሄ ግን የኢትዮጵያ መንግስት ወይም ኢትዮጵያ ይህንን መሸጥ አለባት፣ ይህንን እንደ በጎ ተጽዕኖ አድርጋ ማቅረብ አለባት የሚል እምነት አለኝ በግሌ ማለት ነው። ወደዚህ ወደ ለምሳሌ ወደ ካናዳ ስንመጣ ቅርብ ጊዜ ያጠናነው ጥናት አለ እና አንድ ካርቦን ዳይኦክሳይድ ራሱ ተጠቅሞ ምርት የሚያመርት ቴክኖሎጂ ራሱ የሚያገኘው ሀይል ከሃይድሮ ነው፣ ከኮል ነው፣ እንዲህ ከሰል ድንጋይ ነው የሚለው ወሳኝ ነው ከከሰል ድንጋይና ከመሳሰሉ በሚሆንበት ሰዓት የፈለገው ንጹህ ቴክኖሎጂ ቢሆን በሀይሉ ምክንያት በካይ ይሆናል፣ አጠቃላይ ቴክኖሎጂ ማለት ነው። ስለዚህ ሃይድሮ የሚለው በተለይ እኛ አሁን የተመረጠው ድንበር አካባቢ የተለያዩ የራሱ የጂኦፖለቲክስ ጉዳዮች ቢኖሩትም ጥልቅ ከመሆኑ አንጻር በትንሽ መሬት በትንሽ የውሃ መጠን ነው ከፍተኛ የኤሌክትሪክ ሀይል የሚያመነጨው። በጎ ነገር ነው የሚታየ ማለት ነው። ከአጠቃላይ የአካባቢ ጥበቃ እንግዲህ ይሄ እርሱ አሁን ያነሱት ከንጹህና ታዳሽ ኤነርጂ አጠቃቀምና ግብፅና ሱዳን ከሚጠቀሙት በካይ የነዳጅ ግብአቶች መቅረት ወይም መቀነስ አኳያ ነው። ከራሱ ከተፈጥሮ ምህዳርስ ሰው በዚህ አካባቢ የሚኖረው ከዘመናት ጀምሮ ነው። የተፈጥሮ ህይወት አለ። አራዊቱ፣ አዋፍ እና የመሳሰሉት አሉ። ያ ቦታ ከፍጥረት አንስቶ ውሃ ተኝቶበት የሚያውቅ አይደለም። አሁን እርስ እንደገለጹልኝ የጣናን ግማሽ የሚያክል ሀይቅ እዛ ቦታ ላይ በቋሚነት ሊቀመጥ ነው። ይሄ ሁኔታስ በምህዳሩ ላይ የሚያደርሰው ለውጥ የለም? በገንቢም ይሁን በጎጂ ጎኑ እርስ እንደሚያዩት አሁን እንግዲህ በትክክል ያው ዝም ብሎ እንኳን የሚያክል መጠን ያለው በትንሽ ያቆረ ውሃም የራሱ የሚያመጣው በጎ መጥፎም ነገር አለ እና ስለዚህ አሁን ወደ አጠቃላይ ግምገማው በምንሄድበት ሰዓት ሁለቱንም ነገር ያመጣል። አሁን አንዱ የሚሸፍነው ቦታ በምናይበት ሰዓት የሚሸፍነው የነበረው ቦታ የነበሩ የእጽዋትን ይሁን የእንስሳትን ከዛ ቦታ መልቀቅ አለባቸው። ከዛ ደግሞ እንደ ማንኛውም የሃይድሮ ፓወር ማመንጫ ቦታ ደግሞ እዛ አካባቢ ውሃው በሚጠራቀምበት ሰዓት የሚፈጠሩ ጋዞች አሉ። በጣም መጠናቸው ያነሰ ቢሆንም አሁን ቅድም ካልናቸው የኮል እና የናሽናል ጋዝ መሰረት ላይ አድርገው ሀይል የሚያመነጩ አንጻር እንደዛም ሆነ ያው ይኖራል ማለት ነው። በአየር ውስጥ የሚፈጠሩ ጋዞች ማለት ነው። አዎ፣ ለምሳሌ ይበሰብሳል እዛ የነበረው እጽዋት ማለት ነው። በውሃ ሲሸፈን በሚበሰብስበት ሰዓት የሚለቀው ነገር አለ እና እነዚህ በካናዳ ሚሆን በሌሎች ያየናቸው ነገሮች እንደዛ አይነት ልቀቶች በጣም በጣም ሲበዛ ያነሱ ናቸው መጠናቸው እና አሁን የዚህኛው አስቀድሜ እንዳልኩት ጥልቀት ያለው ብዙ ቦታ የማይሸፍን እንግዲህ ከእናሷን ማንጻር ስናስተያየው ማለት ነው ስለሚሸፍን ያመጧል የሚባለው ጎጂ ተጽዕኖ ያነሰ ነው ብዬ አምናለሁ። እርግጥ አሁን ይህን የምንለው እርሱ ቅድም ይቅርታ ያሉኝ እነዛ ጋዞች ካርበን፣ የሚባለውን በካይ ጋዝ ይጨምራል ማለት ነው ከእነዚህ ከብስባሾቹ እና ከመሳሰሉት የሚወጣው ማለት ነው። በተለይ ሚቴን የሚባለው ካርበን ይዘት ያለው ልክ ከከብቶችም እንደዚህ አይነት ከግብርና ማንጻር ተያይዞ የሚለቀቅ ዝቃ ማለት ነው በካይ ጋዛ እና እንደዛ አለ። ስለዚህ አሁን ከሚሰጠው ጥቅም አንጻር ነው እንግዲህ የምናሳንሳቸው እነዚህ ጉዳቶች ማለት ነው። ከጤና ጋርስ የተያያዙ ነገሮች አየሩ ወደ ከፍተኛ እርጥበት አካባቢነት ሊለወጥ ነው አሁን፣ እና ከጤና ጋር ከሰው አሰፋፈር ጋር የሚያያዝ ጫና አለው አሁን የቦታው ነው። አሁንም እንግዲህ አጠቃላይ ራሱ ይህን ፕሮጀክት አመተን ወደ ደጋማው ክፍል ብንወስደው እና ደጋማው ክፍል ማለት ነው ብዙ ሰው የሚኖርበት አካባቢ ማለት ነው የሚኖረው ቅድም አነስተኛ ያልናቸው እና ሌሎች ተያያዥ ጎጂ ነገሮች ያው ይጎላሉ፣ ተጥናዎቹ ከፍተኛ ይሆናል። አሁን ግን ይሄ የሚገኝበት ብዙ ሰው የማይሰፍርበት እንግዲህ ከደጋው አንጻር ማለት ነው ብዙ ሰው የማይሰፍርበት በሸለቃማ የሆነ ቦታ ነው ያለው። ስለዚህ አሁንም በሰውም አሁን አንዳንድ የመንግስታዊ ያለን ድርጅቶች እስከ ሀያ ሺህ ነው ከዛ በላይ ሰዎች ከዛ ቦታ መልቀቅ አለባቸው የሚል አለ እና ልክ እንግዲህ ብዙ ጊዜ አንዳንድ ትልልቅ ፕሮጀክቶች የቦታ ጉዳይ ነው የሚሆነው። የምንመጣው ቦታ ብዙ ሰው ያለበት ነው የሌለበት፣ ከዛ ደግሞ በረጅም ጊዜ እነዛ ሰዎች ከዛ ፕሮጀክት ሚን ይጠቀማሉ ከሚል አንጻር ነው እና ሃይድሮ ፓወር ከሌሎቹ አሁን ቅድም ካልናቸው በካይ አንጻር የአየር ንብረት ለውጥ ላይ ብቻ ሳይሆን የጤናም ጉዳይ፣ ማህበራዊ ተጽዕኖ አንጻር አነስተኛ ነው አሁን የምንለው ፕሮጀክት ማለት ነው። ሰለሞንና እንግዳውን ለጊዜያቸው እናመሰግናለን። ሰለሞን ይቀጥላል፣ የሚያነጋግር የሚያወያይ ነው። በሌላ ፕሮግራም መልሰን እናገኛለን። አድማጮች፣ ስርጭታችን ሊገባድድ የቀረን ጥቂት ደቂቃ ብቻ ነው። ታዲያ ማጠቃላይ ወሬዎቹን ሰለሞን አሁን ያሰማናል። አልሻባብ የአልሻባብ ታጣቂዎች በሰሜን ምስራቅ ኬንያ ሶማሊያ ድንበር ላይ በሚገኘው ጋሪሳ ዩኒቨርሲቲ ላይ ዛሬ ጠዋት አደጋ ጥለው ቢያንስ ሰባ ተማሪዎች ተገድለዋል። 79 የሚሆኑ ደግሞ ቆስለዋል። 160 እስካሁን ድረስ የደረሱበት አይታወቅም። 500 ተማሪዎች ደግሞ እንዲድኑ ተደርጓል። በእገታ ተይዘው ነበረ፣ እነሱን ማስለቀቃቸውን ባለስልጣናቱ ተናግረዋል። ስዊዘርላንዷ ከተማ ሎዛን ውስጥ ባለፉት ስምንት ቀናት ድርድር ላይ የቆዩት የስድስቱ ሀያላን መንግስታትና የቴህራን ባለስልጣናት ስምምነት ላይ ደርሰዋል ማምሻውን በዚህም መሰረት የኢራንን ቴህራንን የኒኩሊየር ኃይል የማበልጸግ አቅም በእጅጉ እንደሚቀንስ ይሄ ስምምነት ክፍሎች ተነግሯል። ሀገሪቱ የሚኖራት ብቸኛ የኃይል ማበልጸጊያ ናታንዝ በሚባለው ስፍራ ላይ የሚገኘው ብቻ እንደሚሆን የአውሮፓ ህብረት የውጭ ፖሊሲ ኃላፊ ፌዴሪካ ሞሄሬ አስታውቀዋል። ኢራን የሚጠበቅባትን መፈጸሟ እንደተረጋገጠ ዩናይትድ ስቴትስና የአውሮፓ ህብረት ቴህራን ላይ የጣውሏቸውን ማዕቀቦች ሁሉ እንዲያነሱም ስምምነቱ ያዛል። የኢራን ፕሬዚዳንት ሐሰን ሮሃኒና የአሜሪካ የውጭ ጉዳይ ሚኒስትር ጃን ኬሪ በተናጠል ያወጧቸው የትዊተር መልእክቶች አበይት አምዶች ላይ ስምምነት ላይ መደረሳቸውን ጠቁመዋል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማም እንዲሁም ማምሻውን አሁን በቅርቡ ድርድሩን አስመልክቶ ንግግር አድርገዋል። ዋና ዋና በሚባሉ ነጥቦች ወይም ግቦች ላይ ስምምነት ላይ መደረሱን ተናግረዋል። ከዚያ በተጨማሪም ድርድሩ ሲካሄድ የነበረበትን ስሜትና መንፈስም በከፍተኛ ሁኔታ አድንቀዋል ፕሬዝደንቱ። ወደ ተከታዩ አንድ ዜና ልውሰዳችሁ። ዩናይትድ ስቴትስ ውስጥ የሽብር ጥቃት ለማድረስ ቤታቸው ውስጥ ሲሰሩ ነበር የተባሉ ሁለት ሴቶች ማምሻውን ኒውዮርክ ውስጥ በቁጥጥር ስር መዋላቸው ተዘግቧል። የመን ውስጥ አማጽያኑ ሁጢ ኃይሎች የአደንን የፕሬዝደንት ቤተ መንግሥት ይዘዋል። የፌዴራሉ ከፍተኛ ፍርድ ቤት አስራ አንደኛ የፍትሐ ብሔር ችሎት በአንድነት ለዲሞክራሲና ለፍትህ ፓርቲና በኢትዮጵያ ምርጫ ቦርድ መካከል ባለው ጉዳይ ላይ ትናንት የሰጠው ብይን ምንም አይነት የሕግም የፍሬ ነገርም መሰረት የለውም ሲሉ የአንድነት ጠበቃ ተናግረዋል። የተሰጠውን ብይን እንደሚቃወሙ የገለጹትና እርስ በርሱም የሚቃረን ነው የሚሉ ጠበቃው አቶ ገበየው ይርዳው ይግባኝ እንደሚሉ ገልጸዋል። አፍጋኒስታን ውስጥ በምስራቃዊቱ ሆስት ክፍለ ሀገር አንድ አጥፍቶ ጠፊ ባደረሰው ፍንዳታ አስራ ሰባት ሰው ተገድሎ ሌሎች አምሳ ተጎድተዋል። ጥቃት አድራሹ ፍንዳታውን ያደረሰው በግዛቲቱ ተንሰራፍቷል ያሉትን ሙስና ተቃውሞው አደባባይ በወጡ ሰልፈኞች ላይ መሆኑን የክልሉ ገዢ ቃል አቀባይ ለቪኦኤ ገልጿል። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ19 25 ሜትር ባንዶች በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድ ናችሁ አሉላ ከበደ ና እኔም ሰሎሞን አባተንን ከአቀናባሪያችን ቴሌ ላይም ባክ ና ከስርጭቱ መሐንዲሶች ጋር እንዲሁም ከተረኛዋ ዋና አዘጋጅ አዳነች ፍሳይና ከሌሎችም ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ አርብ ከምሽቱ ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል አብራችሁን ስለቆያችሁ ከልብ እያመሰገንን ደህና እምሹ እንላለን ተናደ